ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። አውስትራሊያዊቷ የዓለምና ኦሎምፒክ መሰናክል ሩጫ ሻምፒዮን ሳሊ ፒርሰን በአካሏ ላይ የደረሱባት የመቁሰል አደጋዎች በሚቀጥለው ዓመት ቶኪዮ ከሚካሄደው ኦሎምፒክና ከቶንም ከሩጫው ዓለም እንድትሰናበት ግድ እንዳላት አስታወቀች። የ32 ዓመቷ ሯጭ ለሦስተኛ ጊዜ በኦሎምፒክ መንደር ለመወዳደር አልማ ነበር። የ16 ዓመት የሩጫ ሕይወቷን ምዕራፍ የዘጋችው ግና ከአውስትሬሊያ ታላላቅ ሯጮች አንዷ በመሆን ነው። ሳሊ ፒርሰን አትሌታዊ ስንብቷን ይፋ ባደረገችበት ወቅት ከባዱና ቅርቅር የሚለኝ 80 ሺህ ሰዎች ፊትለፊት የመነሻ መስመር ላይ መቆም ነው። ያ ይቀርብኛል። በሩጫ ህመም ላይ መገኘትን አፈቅራለሁ። ሩጫን አፈቅራለሁ። የአጭር ርቀትና መሰናክል ሩጫን አፈቅራለሁ። እነዚህን ሁሌም አስባችኋለሁ። በኦሎምፒክ ጨዋታዎችና ዓለም አቀፍ ውድድሮች መኝታ ክፍል የተጋራኋቸውንም ለዘወትሩ አስባችኋለሁ። እኒህን ሁሉ ስለይ ቅር ቅር እያለኝ ነው ብላለች ፒርሰን። በሎንዶኑ 2012 ኦሎምፒክና በዓለም ሻምፒዮና በ100 ሜትር የመሰናክል ሩጫ የወርቅ ሜዳል አሸንፋለች። በበርካታ አውስትራሊያውያን ዘንድ የታዳጊ ወጣት የአጭር ርቀት ሯጭ ሆና ትጠራበት በነበረው ሳሊ ማክሊንን ዛሬም ድረስ ትታወሳለች። ስሟ የገነነው ግና የመሰናከል ሩጫ ከጀመረች ወዲህ ነው። ፒርሰን የአንጓ ስብራትን ጨምሮ በርካታ የመቁሰል አደጋዎች ገጥመዋታል። ይሁንና በዚህ ዓመት በደረሰባት ተደራራቢ የመቁሰል አደጋዎች ሳቢያ ራሷን ለስንብት አብቅታለች። መጀመሪያ የወሰንኩ ቀን አይኖቼ በንባ ተሞልቶና ሲቃ ጉሮሮዬን ተናንቆኝ ነበር። ያን መቀበል በጣም እጅግ በጣም አዋኪ ነበር ስትል የስንብት ውሳኔ ላይ የደረሰችበትን ስሜት ፈታኝ ቀን አንስታለች። አክላም ወደ ቶኪዮ ለመመለስ ተስፋ አድርጌ ነበር። ሆኖም አንዳንድ ጊዜ ሰውነትን ማዳመጥ ግድ ይላል በቃኝ አቁሚ፣ ሲል ያንን ከግምት ውስጥ ማስገባት ይገባል ብላለች። ፒርሰን በአሁኑ ወቅት ስለ ስፖርት ከማሰብ ለመራቅ ከባለቤቷ ጋር ጎልድ ኮስት የገዙትን ቤት በማደስ ራሷን በሥራ ለመጥመድ ወዲያ ወዲህ እያለች ነው። ከተወሰኑ የረፍት ጊዜያት በኋላ ግና ወደ አሰልጣኝነት፣ የስፖርት ተንታኝነት ወይም አስተዳዳሪነት መስክ ለመሰማራት እያሰላሰለች ነው።